ጤና ስጥልን ተመልካቾቻችን። እዚህ ስቱዲያችን ዛሬ እንግዳ አለን። የሩቅ እንግዳ እንደምንለው ከአዲስ አበባ የመጡ እንግዳ ናቸው። ዶክተር ሰላም አክሊሉ ይባላሉ። በኢትዮጵያ ፈርስት ካይሮፕራክቲክ ክሊኒክ የተባለ ተቋም ይመራሉ። የመጀመሪያ መሆኑም ሌላ ምክንያት ያለው ይመስላል። ያብራሩልናል። ዶክተር ሰላም አክሊሉ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ዶክተር ሰላም፣ ቀደም ብዬ በመግቢያው ጠቆም እንዳደረኩት የካይሮፕራክቲክ ሕክምና አገልግሎት የሚሰጥ ተቋም ይመራሉ። የካይሮፕራክቲክ ሕክምና ባለሙያም የሕክምና ዶክተርም ነው አንዳንድ ጊዜ ሁለቱ አንድ ላይ የግድ አይሆንም። እርስ በሁለቱም ያ ስልጠና አድርገዋል። ይሄን ተቋም አቋቁሞ በኢትዮጵያ ውስጥ በርከት ያሉ ቦታዎች እየሰሩ መሆኑን የተረዳኋት እስኪንገሩን ስለ ድርጅቱ በቅድሚያ ባጭሩ እሺ አመሰግናለሁ ካይሮፕራክቲክ የሚባለው ሞያ መጀመሪያ እሱን ባብራራ ለአድማጮች እንዲመች ካይሮፕራክቲክ ማለት ኒውሮማስክሎስኬለተል ስፔሻልቲ ይባላል ይሄ ማለት ምን ማለት ነው የአጥንት የነርቭ የጡንቻን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የህክምና ዘርፍ ነው አገራችን ትምህርቱ ስለሌለ እንደውም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ትምህርቱ ያለው ስለዚህ የመጀመሪያዋ ካሮፕራክተር ሆኜ ነው ስራውን የጀመርኩት። ነገር ግን ፈርስት ካሮፕራክቲክ የተባለበት ምክንያት ለእሱ ሳይሆን በህክምና ሳይንስ ውስጥ በተቻለ መጠን ብዙውን የህክምና ቅድሚያ በመጀመሪያ አከርካሪ አጥንትን በማስተካከል ቢጀመር የተሻለ ነው ከሚል ተነስተን ነው። ህክምና ፍልስፍና ወጋም ተያያዘ ነው። እውነት ነው። ገፋ አድርገን ለአድማጮች ግልጽ እናደርግ። በኢትዮጵያ ውስጥ በስፋት የተለመደ የሚዘወተር አለመሆኑም ምናልባት በባህላዊ መንገድ ወጌሻ በምንለው የሚደረገው እርዳታ አለ። ይሄ ሳይንሳዊ ህክምና ነው። ለምንድን ነው ቅድሚያ በሱ ይጀመር የሚሉት? አንድ ሰው ሲታመም የተለመደው የወትሮ ክሊኒክ ነው የሚሄደው፣ መድኃኒት ማግኘት፣ ምናልባት ቀዶ ህክምና ሊከተል ይችላል እንደ ህመሙ አይነት። ይህን መርሆውን በጣም አምነውበት የሚገፉበት ነው እና ለምን? እውነት ነው፣ እንኳን ይሄን መጠየከኝ። የሰውነታችን ስርዓት በሙሉ መቆጣጠሪያው የነርቭ ስርዓታችን ነው። የነርቭ ስርዓታችን ደግሞ ከአንጎል ይጀምርና ባንገት በኩል የአከርካሪ አጥንቱ መካከል የሚያልፈው ህብረ ሰረሰር ወይንም ስፓይናል ኮርድ የሚባለው ባንገታችን ሲያልፍ ከአንገታችን፣ በብብታችን አልፎ እጆቻችን የሚያነቃንቀው ከአንገታችን የሚመጣው ነርቭ ነው። ከዛ ዝቅ ብሎ ደግሞ ጀርባችን ላይ ቶራሲክ ስፓይን የሚባለው እያንዳንዱ ውስጥ ያሉትን የሰውነት ስርዓታችን የሚቆጣጠር ከአከርካሪ አጥንት የሚመጣው ከህብለ ሰረሰሩ የሚመጣው ነርቭ ነው። ከወገባችን ደግሞ የሚመጣው እግሮቻችንን የሚያነቃንቀው። ስለዚህ የሰውነታችን ስርዓት ትክክል ሊሰራ የሚችለው የአከርካሪ አጥንታችን ትክክል ሲሆን ነው። ስለዚህ የአከርካሪ አጥንት እንዲሁ አይደለም አንድ ነገር። ይህ እኮ የጀርባ አጥንት ነው ሲባል ዋነኛ የጤና መሰረት ለሰው ልጅ የአከርካሪ አጥንቱ ነው። ከአከርካሪ አጥንቱ ደግሞ የስፓይናል ኮርዱ ወይንም ህብረ ሰረሰሩ ነው። ስለዚህ የአከርካሪ አጥንት መዛባት ለብዙ በሽታዎች የሚዳርግ ስለሆነ ጤንነትን መጀመሪያ ልንጠብቅ የሚገባል የአከርካሪ አጥንቱን በማስተካከል ነው። በርከት ያሉ ክሊኒኮች አዲስ አበባ ውስጥ አለዎት። በስፋትም የዚህ ህክምና አገልግሎት ጥቅም ላይ እንዲውል ጥረት እያደረጉ መሆን ነው የተረዳሁት። እስኪ እንገሩን ምን ያህል ድርጅቶች አለዎት? ምን ያህል ሰዎች በዕለት ተዕለት ይረዳሉ? የቱን ያህል እየተለመደ ነው? ችግሩ በጣም ሰፊ ነው። የገርም ያህል ያከርካሬ አጥንት ችግር ወይንም ደግሞ ያው የጀርባ ህመም፣ የአንገት ህመም አለማችን ውስጥ አንድ ቢሊዮን ሰው ይጠቃል፣ ይባላል ከዛ ውስጥ ደግሞ ስልሳ ሰባት ከመቶ አፍሪካ ውስጥ ያለ ነው ነው የሚባለው። ስለዚህ አሁን እንደው ዝም ብለህ እንደው መንገደኛውን ብትጠይቅ በጣም ብዙ ሰው ይሄ ችግር አለ፣ ወገቤን፣ አንገቴን፣ ጉልበቴን እማይል ወጣት ሽማግሌ የለም። ስለዚህ ችግሩ ሰፊ ነው። የተቻለንን ያህል እየረዳን ነው። ሶስት ክሊኒኮች አዲስ አበባ ውስጥ አሉን። ጅማ አፊሊየት አለን፣ ድሬዳዋ አፊሊየት ወይንም ደግሞ ተባብረዋችን የሚሰሩ አሉ እኔ የጀመርኳቸው ግን ገና ምንም አልነካ ነውም። አሁን በእኛ ክሊኒኮች መቶ ሀምሳ ሺህ ሰዎች ታይተዋል። መቶ ሀምሳ ሺህ አስራ ዘጠኝ ዓመት መቶ ሀምሳ ሺህ እንግዲህ ቁጥሩን ካቆምኩ ነው እየቀጠለ ነው። እና በጣም የብዙ ሰው ችግር ነው ስለዚህ አሁን ሕክምናው ላይ ብቻ ሳይሆን እኛ መከላከሉ ላይ እንዴት እናድርግ የሚል እዛ ላይ እያተኮርን ያለን። ስለዚህ ዘመቻ መከላከል ላይ ሰራላችሁ። ይልቁንም ደግሞ በተለይ ከዚህ በካይሮፕራክቲክ ከሚረዱ የህመም አይነቶች የጀርባ ህመም የጎላ መሆኑን ሁሉም ሰው በህይወት ዘመኑ የሚገጥመው የሚመስል የህመም አይነት ነው እና ይህን ስቃይ ለመከላከል ሁሉ ታክሞ አይዘለቅም እና እንከላከል የሚል ነው ዘመቻችሁ። እስኪንገሩን ስለ ዘመቻው እምነት ነው። አሁን ለዚህ ችግር እንደውም ምን እንላለን? አፍሪካ በጣም የኢኮኖሚ ጉዳት ሊያመጣ የሚችል የጀርባ ህመም ነው። ምክንያቱም ጀርባ ህመም ለተመቸው ሰው እንኳን ከባድ ነው፣ እንኳን ለቸገረው እንኳን ለራበው ሰው። እንደው እንዴት እንድታስበው ፈልጋለሁ መሰለህ፣ አንድ ወንድም የቀን ሰራተኛ የሆነ እራቱን ኬት እንደሚያገምኝ የማይችል ወገቡን አሞት፣ አስበው፣ ውሃ የሚያቀብለው አጠገቡ የሌለ ከሱ ጀምረን ነው እንድናይ የምፈልገው። ይህንን ደግሞ ያው ስራችን ከባድ ነው። ኮንስትራክሽን ሳይቶች ላይ ወይም ደግሞ ግንባታ ጋር ብዙ ጊዜ ሰዎች ካለመጠንቀቅ የጉልበት ስራ ላይ መሸከም ላይ መስራት አለብን መሸከም አለብን። በቃ የኑሯችን እንትን እዛ ጋር ነው ያለው። ግን እንዴት በተሻለ እናድርገው? ሰው አንደኛው ምን እንላለን፣ አስር ለጤና የሚል ፕሮግራም አለን። ሰዎች ከባድ ስራ ከመስራታቸው በፊት ሰውነታቸውን እንዲያሟሙቁ ኤክሰርሳይዝ እንዲሰሩ እንዲተነፍሱ። ስንተነፍስ ብዙ ጊዜ ልባችንና ጭንቅላታችንን እናገናኛለን ከልባችን እንሆናለን የተሻለ ሰውነታችንን እናዘጋጃለን ለስራ ለአሰሪዎቹም የተሻለ ውጤታማ የሆነ የስራ ኃይል እንፈጥራለን ጤነኛም ዜጋ እንፈጥራለን ስለዚህ አንደኛው አስር ለጤና የሚለውን ፕሮግራም ማስፋት ነው ሌላው በትምህርት ቤት ውስጥ ነው። ሌላው ችግራችን የጀርባ ሕመም እንደምታውቀው፣ ዓለም ውስጥ በሙሉ እዚህ ኮምፒውተር ላይ ብዙ ቁጭ ብለው የሚውሉ ሰዎች፣ አንገታችንን የሚያቀረቅሩ ሰዎች፣ ወጣቶች ከባድ ቦርሳ የሚሸከሙ እነሱ እነሱን ደግሞ እንዴት ነው የምናደርገው? በትምህርት ቤት ውስጥ እስቲ ቀጥ ከልጅነት የሚለውን ፕሮግራም እናደርግና የስፓይነል ስክሪኒንግ እንለዋለን ወይም ደግሞ የአከርካሪ አጥንት ጤንነትን ልጆች በሚያድጉበት ጊዜ ትክክል ሆኖ እንዲያድግ በስፖርት አስተማሪዎቹ አማካኝነት እንገባና ስፖርት አስተማሪዎችን በማሰልጠን ትክክል ሆኖ እንዲያድግ አጥንታቸው፣ አቋቋማቸው ትክክል እንዲሆን አስተማሪዎቹ ብዙን ነገር ሊያስተካክሉልን ይችላሉ። ልጆቹ ትምህርት ቤት ናቸው፣ ስፖርት መስራታቸው አይቀርም። ግን ዳይሬክትድ የሆነ ወይንም ደግሞ ፎከስ የሆነ የአከርካሪ አጥንት ጤንነትን የሚያጎለብት አይነት ትምህርት ብናስተምር እንላለን። እንግዲህ ከዛ ያው ሚድ ሌቭል ወይንም ደግሞ በየጤና ጣቢያው በየጤና ተቋሙ ደግሞ ከማደንዘዣ ያለፈ የሕክምና ስልቶች አሉ ባለሙያዎች ደግሞ በቀላሉ ሊማሩት የሚችሉት እሱን ደግሞ ብናደርግ ለታመሙት ሰዎች ጤና ጣቢያም ሲኬድ፣ ክሊኒኮችም ሲኬድ በስፖርት በፊዚዮቴራፒ በካይሮፕራክቲክ ስልቶች ብዙውን ነገር ልናስተካክለው እንችላለን ብለን፣ ይሄ ነው መሰረቱ ላይ ነው ትኩረት ማድረግ የፈለገው። እውነት ነው። ሌላም አዲስ ፕሮጀክት ነድፋችሁ የተንቀሳቀሳችሁ መሆኑን የተረዳ የተረዳሁት ለአዋቂዎች ይልቁንም ደግሞ እድሜያቸው ለጠኑ በሕክምና ደረጃ በተለይ ለእነሱ ትኩረት የሚያደርግ አገልግሎት መጀመራችሁን በሰፊውም ስራ መጀመሩን ነው ከጽሁፍ መረጃዎች ያገኘሁት። እስኪ ያስረዱን። ይኸውልህ አሁን ክሊኒኮቻችን የተመላላሽ ሕክምና ብቻ ነው ያለን። ስለዚህ በጣም በጣም ብዙ ሰዎች ይቸገራሉ። ከበድ ያለ ሕመም እንደ ስትሮክ አይነት በጣም ሰዎች መንቀሳቀስ በማይችሉበት እኛ ጋር መምጣት ስለሚያስቸግራቸው የግድ የሪሃብሊቴሽን ሆስፒታል መስራት አንደኛው መልስ ሆኖ የመጀመሪያው ፕሮጀክታችን ሪሃብሊቴሽን ሆስፒታል እየሰራን ነው። አሁን እሱ ሆስፒታል ስትራክቸሩ አልቆ ወደ ፊኒሽንግ ጉዳ ጋር ደርሰናል። ጉዳታቸው ወይ ከመማቸው የሚያገግሙበት ሆስፒታል ነው። አገራችን የመጀመሪያው ነው። ስለዚህ የሸር ካምፓኒ ነው። እንደሱ ሸር እየሸጥን ነው ምንሰራው እሱን እየሰራን ነው። ከሱ ጋራ አጠገቡ የምናስበው ፕሮጀክት በጣም አስፈላጊ ፕሮጀክት ይሄ ደግሞ የአክቲቭ ሲኒየር ሊቪንግ ይባላል። ይሄም ስራ ያቆሙ ሰዎች ከ60 ዓመቱ ከ65 ዓመቱ ገና ብዙ መስጠት በሚችሉበት ጊዜ ሰዎች ስራ ያቆማሉ። በተለይ ውጭ ሀገር ያሉና አገራቸው ተመልሰው አንድ ላይ የሚኖሩበት የተመቻቸ ሴንተር እያዘጋጀ ነው። ከዚህም በኋላ መርዳት የሚችሉ ማገልገል እንዲችሉ ህይወታቸውም ፍሬያማ እንዲሆን የሚረዳ ማቋቋሚያ ነው። በጣም ምክንያቱም ይገርመሃል አንድ ሰው ስራ በሚያቆምበት ጊዜ ወይንም ደግሞ ጡረታ ወጣ ሲባል የስልሳ እኔ ስልሳ ዓመቴ ነው። እሺ ስለዚህ አሁን በጣም ብዙ መስራት ገና በጣም በጣም ብዙ መስራት ማስብ ነኝ። እንግዲህ ሰዎች ጡረታ ወጡ በሚባልበት ጊዜ ልክ ያልሆነ አይነት መንፈስ ያመጣል፣ ብቸኝነት ያመጣል፣ መበታተን ያመጣል። ስለዚህ እንደዚህ አይነት ሰዎች በአንድ ላይ በሚሆኑበት ጊዜ በጣም ብዙ የህይወት ልምድ ያላቸው ብዙ ማካፈል የሚችሉ ብዙ መስጠት የሚችሉ ሰዎች እንደውም ትልቅ ለኢትዮጵያ ስጦታ ነው ብዬ የማስበው እነሱ ከሚጠቀሙት በላይ ወጣቶች ላይ ምን መስራት እንደሚችሉ ይታየኛል። ስለዚህ ይህንን ሴንተር ለማቋቋም እየተዘጋጀን ያለነው ወደ መቶ ሃምሳ ሰዎች አብረው ሊኖሩ የሚችሉበት አይነት እንደ ሆቴል በለው ሆኖ የሚሰራው ከዛ ውስጥ ግማሽ በግማሽ ከዲያስፖራ ወይንም ደግሞ የሚመለሱትን ሰዎች ነው በጣም ኢንካሬጅ የምናደርገው ያለ ነው። አንዱም እንዲመጡልን በመፈለግ ነው፣ ሁለትም ደግሞ የእውነት ደግሞ ይፈልጉታል። በዛ ጊዜ ወደ ሀገሩ ተመልሶ መስጠት የማይፈልግ የለም እና አሁን ሰዎች ሳገኝ አሁን እስኪ እናንተ አካባቢ በጣም መምጣት ይፈልጋሉ እና እንዲህ አይነት ነገር ቢመቻች ከዛም ደግሞ የሕክምና ብዙ ጊዜ ከዚህ ሀገር ሰዎች ህክምናው ነገር ብለው ስለሚል ያሳስባቸዋል። እዛ ተመልሶ የተሟላ አገልግሎት ላይኖር ይችላል ብለው ያስባሉ። ያው ህክምናም በጣም እየተስፋፋ ነው ያለው ሀገራችን ከዛም ደግሞ ባሻገር ጎን ለጎን እንደ የአደጋ ጊዜ ወይም በጣም የችግር ጊዜ የኤር ልፍት በአውሮፕላን ካሉበት ቦታ ለኤመርጀንሲ ወደ ሕክምና ለማስተላለፍ ወይም ኤር አምቡላንስ የሚባል እንደሱ አይነትም ሰርቪስ እኛ ሀገር እንዳለ ልንገር እና ስለዚህ፣ እየደረስን ነው እየሞላን ነው እና በቂ ልንሆን ነው ከተጋገዝን በቂ ነን፣ ከተጋገዝን በቂ ነን። የሚያበረታታ ነገር ነው የሚለው ዶክተር ሰላም ከስራ በላይ ህክምና አገልግሎት ከመስጠት በላይ የያዙት ይመስላል። አሁን የሚነግሩኝ ቁም ነገሮች ውስጥ የምንረዳው በህክምና ሰዎችን መርዳት አንድ ነገር ነው። ነገር ግን ከዛ ያለፈ የህይወት ፍልስፍና አልበለው የህይወት መንገድ ያለበት ይመስላል። የተማሩት በሳን ፍራንሲስኮ በዚህ በዩናይት ስቴትስ ነው። ብዙ ዓመት ቆይቶ ነው የተመለሱት። እስኪ ስለ ራሱ ያጫውቱን፣ እንዴት ያን ውሳኔ የወሰኑ? በእርግጥስ ምንድን ነው በህይወቱ ማሳካት ማድረግ የሚፈልጉት? አሁን ከያዙትም ውጥን ጋር አዛምደው አድማጮች ከዶክተር ሰላም አክሊሉ ጋር ያደረግነው ቆይታ ዘለግ ያለ ነው። ቆይታችን አላበቃም፣ ይቀጥላል። ቀሪውን በተከታይ ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳይን ዶክተር ሰላም አክሊሉን ለጊዜያቸው አመሰግናለሁ። እግዚአር ይስጥልኝ።